ሃይማኖት በዕለቱ የአምስት ሺህ ወንዶች የሩጫ ውድድር የተሳተፉ ኢትዮጵያውያን አትሌቶችን አግኝተሽ የማነጋገር እድልም ነበረሽና እንደው ውድድሩንና ውጤቱን እንዴት ነበር አሉሽ መልካም ልደት እንግዲህ በዛሬ ሁለት ወደ ሶስት የሚጠጉ አትሌቶች ናቸው በዚህ ውድድር ላይ የተሳተፉት እነዚህም አትሌቶች ዮሚፍ ቀጀልቻ ከሚባለው አትሌት በስተቀር አብዛኞቹ በዚህ ውድድር ላይ የተሳተፉት ልምድ ያላቸው አትሌቶች ናቸው። በተለያዩ ዓለም አቀፍ ውድድሮች ላይ የተካፈሉ አትሌቶች ናቸው የነበሩት። በመሆኑም ያው ውጤት ይመጣል የሚል ተስፋ ነው አስቀድሞ ሲነገር የነበረው። በተለይ ሞ ፋራ ያው ትልቅ ተፎካካሪያቸው እንደሚሆን ቢጠበቅም ማለት ነው። እንግዲህ ከውድድሩ እንደተመለከትነው ውድድሩ ያን ያህል የፈጠነና ብዙ ፉክ የታየበት ባይሆንም ኢትዮጵያውያን አትሌቶች በእለቱ ባሳዩት የ ቡድን ስራ ለመቀናጀትና እንዲሁም ደግሞ የታክቲክ ችግር ምክንያት ውጤታቸውን ሊያጡ ችሏል። ከውድድሩ በኋላም አስተያየታቸውን ጠይቄ ነበር። ከዛው ከቤጂንግ ቀጥታ ከውድድሩ በኋላ አስተያየቱን የሰጠኝ አትሌት የማና መርጊያ እንደተናገረው በዛሬው እለት ሶስቱም አትሌቶች ተነጋግረው ወደ ሜዳ ገብተው የነበሩት እሱ የመጀመሪያዎቹን ዙሮች ወደፊት ሆኖ ከዛ በኋላ ደግሞ ቀሪዎቹን የመጨረሻዎቹን ዙሮች ሁለቱ አትሌቶች እሱን ተቀብለው ፍጥነታቸውን ጨምረው በመሮጥ አሸናፊነቱን ለኢትዮጵያ ለማምጣት ነበር። ሆኖም ግን እንደተነጋገሩት በሜዳ ላይ ተግባራዊ መሆን አለመቻሉና በተለይም ኬንያዊው አትሌት የእነሱን ታክቲክ ሰብሮ በመውጣት ለውጤታቸው መበላሸት ምክንያት መሆኑን ነው የተናገረው። በቀጣይ ውድድሮች ኢትዮጵያ ሜዳሊያ የማግኘት እድሏስ ምን ይመስላል? በቀጣይ የሚኖሩ ውድድሮች እንግዲህ የመጨረሻው የመዝጊያ ውድድሮች በነገ ዕለት የሚከናወኑ ናል። ኢትዮጵያ ከዚህ በኋላ ቀጣይ የሜዳሊያ የማግኘት ተስፋ ይኖራታል ተብሎ የሚጠበቀው በሴቶች የአምስት ሺህ ሜትር ርቀት ነው። በዚህ እርቀት ላይ ተሳታፊ የሚሆኑት አትሌቶች በተለይም ገንዘቤ ዲባባ ሁለተኛ ወርቋን ታስመዘግባለች ተብሎ ይጠበቃል። እንዲሁም ደግሞ አልማዝ አያና በርቀቱ በተለይም በዚህ ዓመት እያስመዘገበችው ያለው ውጤት ለገንዘቤ ዲባባ ትልቅ ተፎካካሪዋ ትሆናለች ተብሎ ነው የሚጠበቀው። ይሄም እንዳለ ሆኖ የሴቶች የማራቶን ውድድርም በነገ ዕለት የሚከናወን ይሆናል። በዚህም ላይ ተሳታፊ የሚሆኑ ኢትዮጵያውያን ሴቶችም ጥሩ ፍክክር በማድረግ የኢትዮጵያን በሜዳሊያ ሰንጠረሽ ውጤት ሊያስገኙ ይችላሉ ተብለው የሚጠበቁ አትሌቶች ናቸው ያሉት። እንዲሁም ደግሞ በወንዶቹ የአንድ ሺ አምስት መቶ ሜትር ውድድርም ይደረጋል። በዚህ ውድድር ላይ ከኢትዮጵያ አንድ አትሌት ብቻ ለፍጻሜ ይቀርቧል። እንግዲህ አጠቃላይ በነገ ሁለት ሶስት ኢትዮጵያ የምትሳተፍባቸው የፍጻሜ ውድድሮች ይኖራሉ ተብሎ ነው የሚጠበቀው። ሃይማኖት ጥሩነ ሰጠሽን አጭር ማብራሪያ አመሰግናለሁ። መልካም እኔም አመሰግናለሁ ልደት።